مزمور سلسا عرات لك يدلو اكزيو صفحات بصيوان ولك يدفنو صالوت بأي رسالين. سمع صالوتا كلو زا سقا زا نسا عبيكا نقر عما سيان حي لنا وهات اعتنا السام تسري لنا بسوء زهاريكو وزا توقفكو وزا هيداركو ጸገብነ እግዚኦ እምበረከተ ቤትከ ቅዱስ ጽርህከ ወመንክር በጽድቅ ስምዓነ አምላክነ ወመድሃኔነ ተስፋሆሙ ለኩሎም አጽናፈ ምድር ወለእለሂ ውስተ ባይር ርሁቅ አጽናይ ኮሙ ለአድባር በሃይልከ ወቅኑታን እሙንቱ በሃይል ዘይሃውኮ ለአንበሬ ባይር ወመኑ ይትቃወሞ ልድምፀ ማእበላ ይደነግጹ አሕዛ ወይፈርሁ እለ ይነብሩ ውስተ አጽናፍ እንተ አመሪከ ይወጽኡ በጽባሕ ወሰርከ ይትፌስሁ ሐወጽካ ለምድር ወአርዌካ ወአብዛይኮ ለብዕላ ፈለገ እግዚአብሔር ምሉእ መያተ አስተዳሎከ ሲሳዮሙ እስመከማሁ ታስተዴሉ! አርዊዮ ለተለሚሃ ወአስምሮ ለማዕረራ ወበነ ጠብጣብከ ትበኩል ተፈሲሃ ወትባርክ አክሊለ ለአመተ ምህረትከ ወይ ጸግቡ ጠላተ ገዳም ወይ ረውዩ አድባረ በዱ ይታሰዩ አውግር ወይ ቀንቱ ወይ ለብሱ ስብሃ አባሂኮ አባግ ወቈላተኒ ይመልኡ ስርናየ ይጸርሁ እንዘይስየብሁ